አውሮፓና ጀርመን በኢጣሊያ ከብዙ ውጣ ውረድ በኋላ አዲስ መንግስት ከተመሰረተ 12 ቀናት ተቆጥረዋል። ህገ ወጥ የሚባሉ ፍልሰተኞች ኢጣሊያ እንዳይገቡ እናደርጋለን፣ ሀገር ውስጥ ያሉትንም እናባርራለን ሲሉ ይዝቱ የነበሩት አዳዲሶቹ የኢጣሊያ መንግስት ባለስልጣናት አሁን ከዛቻ ወደ ተግባር ተሸጋግረዋል። ለዚህ ማሳያ ተደርጎ ሊወሰድ የሚችለው ኢጣሊያ ባለፈው እሁድ የህይወት አድን መርከብ ከሜዲትራኒያን ባህር ላይ የታደጋቸውን ከስድስት መቶ በላይ ፍልሰተኞችን ወደ ሀገሯ ላለማስገባት እስከ መጨረሻው በእምቢተኝነቷ መጽናቷ ነው። ኢጣሊያ እነዚህን ስደተኞች ማልታ መውሰድ አለባት ስትል አጥብቃ ተከራክራለች። ስደተኞቹን ያሳፈረችው መርከብ የነበረችበት ስፍራ ከኢጣሊያ ይልቅ ለማልታ ቢቀርብም ከሮም በሚታዘዘው በሊቢያ የፍለጋና የህይወት አድን አካባቢ ነው የሚገኘው ስትል ማልታ የኔዳ አይደሉም ብላ ኃላፊነቱን ወደ ኢጣሊያ ገፍታለች። በሁለቱ ሀገራት ውዝግብ ምክንያት 123 ለአካለ መጠን ያልደረሱ ልጆች፣ 11 ህጻናትና ሰባት ነፍሰ ጡሮች የሚገኙባቸው 629 ስደተኞች ሜዲትራኒያን ባህር ላይ ሲንገላቱ ውለው አድረዋል። የታደጋቸው አኳሪየስ የተባለው የፈረንሳይ መንግስታዊ ያልሆነ ድርጅት መርከብ እንዳለው ከመካከላቸው ሀምሳው በአስቸጋሪ የጤና ይዞታ ላይ ነበረ የሚገኙት። ኢጣሊያና ማልታ ሲፎካከሩ የአውሮፓ ህብረት ኮሚሽን ሁለቱ ሀገራት ለችግሩ በሰብአዊነት እንዲደርሱ ተማጽኖ ነበረ። የኮሚሽኑ ቃል አቀባይ ማርጋሪተስ ሺናስ ሁለት ቀናት በሜዲትራኒያን ባህር ላይ የቆዩትን ስደተኞች ከአደጋ ለማዳን ፈጣን እርምጃ እንዲወስዱ ነበረ የጠየቁት። ለአውሮፓ ኮሚሽን ቀዳሚውና ዋናው ነገር ሰብአዊ ጉዳይ ነው። የምናወራው ህጻናትን ጨምሮ ስለ 600 ሰዎች ነው። የሁለቱ ሀገራት ባለስልጣናት ማስቀደም የሚኖርባቸው እነዚህ ሰዎች አስፈላጊውን ክብካቤ ማግኘት መቻላቸው መሆን ይኖርበታል። ይሁንና ሁለቱም ሀገራት ለኮሚሽኑ ጥሪ ጆሮ ዳባ ልበስ በማለታቸው ስፓኝ በፈቃደኝነት ስደተኞቹን ወደ ቧ ለማሳረፍ ተስማምታለች ሰብአዊ እልቂትን ለማስቀረት እገዛ ማድረግና ደህንነቱ ወደ ተረጋገጠ ወደብ መውሰድ ግዴታችን ነው ስትል የስደተኞች ጫና በስቶብኛል የምትለው ኢጣሊያ አጋጣሚውን ችግሩን ማሳያ አድርጋ የተጠቀመችበት ነው የሚመስለው። ቀደም ሲል የኢጣሊያ ምክትል ጠቅላይ ሚኒስትር እና የኢኮኖሚ የልማትና የሰራተኛና ማህበራዊ ፖሊሲዎች ሚኒስትር ሉዊጂ ዲማዮ ባለፉት ሁለት ቀናት በሜዲትራኒያን ባህር ላይ የተከሰተው አጋጣሚ ሀገሪቱ የምትገኝበትን ችግር በቅጡ የሚያስረዳ ነው ሲሉ ተናግረው ነበረ። አቪቼንዳ አኳሪየስ የአኳሪየስ ጉዳይ እኛ ስንል የቆየውን በቀላሉ የሚያሳይ ነው። እኛ ለዓመታት አሳዛኝ ሰብአዊ ክስተቶችን ስንጋፈጥ ቆይተናል። ሌሎች ደግሞ በራሳቸው ጉዳይ ብቻ ነው የተጠመዱት። አሁን እምቢ መባያው ጊዜ ደርሷል። ይህን የምናደርገው አስፈላጊ ከሆነው ስሜትና ሰብአዊነት ጋራ ነው። ወደ አኳሪየስ መርከብ ዶክተሮችን ያሳፈሩ ጀልባዎች ወዲያውኑ ልከናል። እናም አሁን በዚህ ምክንያት በአውሮፓ ደረጃ መልስ ዲማዮ ለማስረዳት የሞከሩት በስተ ደቡብ የአውሮፓ ህብረት ድንበር የሆኑት ኢጣሊያን የመሳሰሉ የሜዲትራኒያን ባህር የሚያዋስናቸው ሀገራት በቅርብ ዓመታት የበርካታ ስደተኞች መዳረሻና መተላለፊያ ሲሆኑ፣ ሌሎች አባል ሀገራት ችግሩን በጋራ ለመፍታት ከመተባበር ይልቅ ችላ ማለታቸውን ነው። የሀገር ውስጥ ጉዳይ ሚኒስትር ማቲዮ ሳልቪኒም የአውሮፓ ህብረት አባል ሀገራት ለችግሩ መፍትሄ ፍለጋ አለመተባበራቸውን ከዚህ በላይ መታገስ አንችልም ሲሉ አምረው ነበር የተናገሩት። በተለይ በሜዲትራኒያን ባህር ላይ በህይወት አድን ስራ የተሰማሩ መንግስታዊ ያልሆኑ የጀርመን፣ የብሪታንያ፣ የኔዘርላንድስ ወይንም የስፓኝ ባንዲራ የሚያውለበልቡ መርከቦች ማልታን አልፈው ኢጣሊያ መምጣታቸውን ካአሁን በኋላ ኢጣሊያ እንዲሁ በቸልታ የምታልፈው ጉዳይ አይሆንም ነው ያሉት። ኢጣሊያና ማልታ ወደ ወደቦቻችን አይምጡብን ብለው የከለከሏቸው ከ600 በላይ የሚሆኑ ስደተኞች ችግር በስፓኝ ፈቃደኝነት ከተፈታ በኋላ አዲሶቹ የኢጣሊያ ባለስልጣናት ውጤቱን በጉዳዩ ላይ በያዙት ጠንካራ አቋም እንደተገኘ ድል የቆጠሩት ነው የሚመስለው። የሀገር ውስጥ ጉዳይ ሚኒስትሩ ማቴዎ ሳልቪኒ የመንግስታቸውን እርምጃ አንድ ወሳኝ ምልክትና ጅማሬ ነው ብለውታል። ኢጣሊያ ብቻዋን ይህን ግዙፍ ሸክም ይዛ መቀጠል እንደማትችል የሚያሳይ የመጀመሪያ ወሳኝ ምልክት ነው። ባለፉት ጥቂት ሰዓታት ከአኳሪየስ ሴቶችና ህጻናትን ለመውሰድ ፈቃደኛ መሆናችንን ገልጸን ነበር። ይህንን የምንለው ዘረኛ፣ ፋሺስትና ሌላም ሌላም ስም ለሚሰጡን ነው። ግልጽ ነው፣ አላማችን በሜዲተራንያን ባህር ጉዞ ሳይጀምሩ የሰዎችን ህይወት ማዳን ነው። ሆኖም ለስፓኝ መንግስት ቸርነት ምስጋና ይግባውና ችግሩ ተፈቷል። በግልጽ ለመናገር የአውሮፓ ህብረት በዚህ መንገድ ሊቀጥል አይችልም። እናም ከዛሬ ጀምሮ አዲስ ቀን መቁጠር እንጀምራለን፣ አዲስ ጅማሬ። አዲሱ ጠቅላይ ሚኒስትር ጁሴፔ ኮንቴም ለስፓኝ መንግስት ምስጋናቸውን አቅርበው በአሳሳቢውና ጊዜ በማይሰጠው የስደተኞች ጉዳይ ላይ ህብረቱ ሀገራቸውን እንደ ከዚህ ቀደሙ ለብቻዋ ሳይተው ኃላፊነቱን እንዲወስድ ጥሪ አስተላልፈዋል። ስደተኞችን ለተመለከተው አስቸኳይ ሁኔታ አውሮፓ እንደ ቀደሙት ዓመታት ለብቻችን እንዳይተወን ኃላፊነቱን እንዲወስድ ጠይቀናል። ይህ ምልክት በዚያ አቅጣጫ የሚሄድ ነው። ስለዚህ የስፓኝ መንግስት ጥሪያችንን በመቀበሉ ማመስገን ብቻ ነው የምችለው። ቶስላፕሮቪጅነ ወደ ኢጣሊያ በብዛት የሚገቡ ስደተኞች ጉዳይ ሊግ የተባለው ቀኝ ጽንፈኛው ፓርቲ ብዙ ድምፅ ለማግኘቱ አብይ ምክንያት ነበረ። ፓርቲው ከተመረጠ ወደ ሀገሪቱ የሚመጡ ህገ ወጥ የሚባሉ ስደተኞችን ለማስቆምና ሀገር ውስጥ ያሉትንም ለማባረር ቃል ገብቷል። ከባለ አምስት ኮከቦች ንቅናቄ ጋር ከተጣመረ በኋላም መሪው ሳልቪኒ የፓርቲውን ቃል ለማስፈጸም የሀገር ውስጥ ጉዳይ ሚኒስትር እንደሚሆኑ ባሳወቁት መሰረት ነው ኃላፊነቱን የተረከቡት። ኢጣሊያን በስደተኞች ምክንያት ከተፈጠረባት ጫና ለማላቀቅ ትኩረት ሰጥቼ እሰራለሁ የሚለው የአዲሱ የኢጣሊያ መንግስት ባለስልጣናት በየሄዱበት ጉዳዩን እያነሱ ነው። በቅርቡ በደቡባዊ ኢጣሊያዋ ሲሲሊ በተገኙበት ወቅት ግዛቲቱ ወደ ስደተኞች መጠለያ ሰፈርነት ተቀይራለች ሲሉ ለደጋፊዎቻቸው የተናገሩት ሳልቪኒ ለስደተኞች የሚሰጠውን እርዳታ ለመቀነስ ስደተኞችን ወደ ማዕከላት እየወሰዱ ለማጎር፣ እንዲሁም አምስት መቶ ሺህ ያህሉን ወደ መጡበት ለመመለስ ቃል ገብተዋል። ይሁንና ባለሙያዎች ይህ ሀገሪቱን በሚሊዮኖች የሚቆጠር ዩሮ የሚያስወጣ ከመሆኑም በላይ ኢጣሊያ ከሀገራቱ ጋር ስደተኞችን መልሶ መላክ የሚያስችሉ ስምምነቶች ስለሌሏት ተግባራዊ ሊሆን የማይችል ባዶ ፉከራ ነው ሲሉ አጣጥለውታል። ምንም እንኳን ሚኒስትሩ የሚሉትን ደጋፊዎቻቸው ቢቀበሉም በርካታ ኢጣሊያውያን ግን በበጎ አያዩትም። ከመካከላቸው አንዱ እኚህ ናቸው። ጠንካራ ቃላት፣ እጅግ ጠንካራ፣ ሆኖም ባዶ ተስፋዎች ናቸው። ግማሽ ሚሊዮን ሰዎችን ማባረር አይቻልም። የወደፊቱ ጊዜ ለሁሉም ከባድ ነው፣ ለስደተኞችም ለኢጣሊያኖችም። ሳልቪኒ በንግግራቸው አንዳንድ መንግስታትን አላግባብ መውቀሳቸው አልተወደደላቸውም። በቅርብ ጊዜው የሲሲሊ ጉብኝታቸው ቱኒዚያ ወንጀለኞችን በጀልባ አሳፍራ ትልክብናለች ማለታቸው ከመካከላቸው አንዱ ነው። ሳልቪኒ አሁንም ከምርጫ ዘመቻው መንፈስ አልተላቀቁም የሚሉት እኚህ ሴት ንግግራቸው የተቆጠበ ሊሆን ይገባ ነበረ ይላሉ። እኛ ለመካከለኛው ምስራቅ ቅርብነን በተለያዩ ጉዳዮች ላይም አብረን እንሳተፋለን። ለመራጮቻችንም ሆነ ለውጭ መንግስታት የምንለው በሰል ያለ ንግግር መሆን አለበት። ሳልቪኒ ስለ ቱኒዚያ የተናገሩት የቱኒዚያን መንግስት አስቆጥቶ በቱኒዚያ የኢጣሊያውን አምባሳደር አስጠርቶ እስከ ማነጋገር አድርሶ ነበረ። የኢጣሊያ መንግስት ስደተኞችን አስወጣለሁ እያለ በሚፎክርበት በአሁኑ ጊዜ የ34 ዓመቱን ናይጄሪያዊውን ኡዶን የመሳሰሉ ስደተኞች ኑሮን ለማሳካት ደፋ ቀና ይላሉ። የሁለት ልጆች አባት ኡዶ በጎዳና ጽዳት ነው የሚተዳደረው። የሚያገኘው ገንዘብ በቂ ባይሆንም ከመለመን ይሻላል ይላል። ለብዙ ሰዎች ስራ እንደምፈልግ እነግራቸዋለሁ። እድሉን ካገኙ እንደሚጠሩኝ ይነግሩኛል። መለመን አልፈልግም። ኡዶ ማቴዎ ሳልቫኒ በጀቱን ሊቀንሱ በሚፈልጉት በተፋፈገ የስደተኞች መጠለያ ውስጥ አንድ ዓመት ቆይቷል። አሁን በቀን በሚያገኘው እስከ 15 ዩሮ በሚደርስ ገንዘብ ቤተሰቡን ያስተዳድራል። እሱ እንደሚለው ሰርቶ በማደሩ ባለመለመኑ ኢጣሊያውያን ያከብሩታል። ኡዶ ስለ አዲሱ መንግስት ሲጠየቅ ብዙም የሚያውቀው ነገር እንደሌለ ነው የተናገረው። ይሁንና ኡዶና መሰል ስደተኞች በመጪዎቹ ወራት ከአዲሱ የኢጣሊያ መንግስት ብዙ የሚሰሙት ነገር እንደሚኖር መገመት አያዳግትም። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።